ሳይታሰብ ጅቡቲ ትልቅ ወደብ በአፍሪካ ውስጥ ተመልካቾች እንደሚሉት ወጥቷታል። የአገሪቱ ውስጣዊ ሁኔታም ከአካባቢ አገሮች እንደ ሶማሊያ ካሉት ጋር ሲነጻጽር የተረጋጋ ነው። ፈረንሳዮች የቆየ የጦር ሰፈር አላቸው። አሜሪካኖች አዲስ የጦር ካምፕ ቆርቁረው የውስጥ አዋቂዎች እንደሚሉት አራት ሺህ ወታደሮች አስፍረዋል። ጃፓን አካባቢውን አይታ ብቅ ብላለች። ቻይና ደግሞ ካለፈው ዓመት ጀምራ ከግዛቷ ውጭ ርቆ የሚገኝ የመጀመሪያውን የጦር ሰፈር በጅቡቲ ለመገ በግንባት ፈቃድ አግኝታ በጥድፊያ ላይ ትገኛለች። እንደ ተሰማው የባህር ላይ ሽፍቶችን ከዓለም አቀፉ ማኅበረሰብ ጋር አንድ ላይ ሁና ለማዳከም እንደ ተነሳች የሽፋን ምክንያቷን አቅርባለች። ሩሲያም ሞክራ እንደ ተሰማው በአሜሪካኖች ተቃውሞ ከጨዋታው ውጭ እንድትወጣም ተደርጋለች። ይህም እርምጃ የአያላን መንግስታት ተመልካቾች እንደሚሉት የፖለቲካ ጨዋታ ነው። ውስጣዊው የጅቡቲ ሁኔታ ደግሞ ከዚህ ጨዋታም የተለየ ነው። ከሺ ዘጠኝ መቶ ሰባ ሰባት ዓመተ ምህረት እንደ አውሮፓን አቆጣጠር ጀምሮ እስከ ዛሬ ድረስ የፕሬዚዳንቱ የእስማኤል ኦማር ጉሌ ቤተሰቦች ጅቡቲን በገዥነት መዳፋቸው ውስጥ አስገብተው ሲያስተዳድሩ ይኸው ሰላሳ ዘጠኝ ዓመት መሆኑ ነው። ለአራተኛ ጊዜ በሥልጣናቸው ላይ ለመቆየት ዛሬ የምርጫ ውድድር ውስጥ እንደገና ፕሬዚዳንቱ ገብተው ለዓለም አስነጠቅ ብድግ ብለዋል። ተቃዋሚ ድርጅቶች አሸናፊ ሆነው ለመውጣት ተስፋም እንደሌለ ላቸው ታዛቢዎች ተወዲሁ እርግጠኛ ሆነው ተናግረዋል። በእኔ ግምት ነጻና ሁሉን ወገን የሚያስተናግድ ትክክለኛ ምርጫ በጅቡቲ ይካሄዳል ብለው የሚያምኑ ሰዎች በአገሪቱ የሉም። እንዳለፈው ጊዜ እንደተለመደው አድበስብሰው እኛ አሸናፊነን ብለው ፕሬዝዳንቱና ደጋፊዎቻቸው መውጣታቸውም የማይቀር ነገር ነው። ይህ ደግሞ የጦር ሰፈራቸውን እዛ ለተከሉትና ለገነቡት ሀያላን መንግስታት ጥቅማቸውን ለማስጠበቅ የሚስማማ ታገጠም ውጤት ነው ብለው ፖለቲካ ጥናት ተመራማሪ ሚስተር አህመድ ሱሊማን አስተያየትም ሰንዝረዋል። እሳቸው ይህን ሲሉ የፕሬዚዳንቱን ድርጅት በጅቡቲ የሚደግፉት ፈረንሳይ ሀገር የሚኖሩት ሚስተር ሁመድ ዳውድ ጤነኛ ሁሉንም ወገን የሚያስተናግድ የዲሞክራሲ ስርዓት በጅቡቲ አለ ብለው ያምናሉ። ስድስት የተለያዩ ሰዎች የአገሪቱ ፕሬዚዳንት ለመሆን የምርጫ ውድድር ውስጥ አሁን ገብተዋል። ይህም የሚያሳየው ደግሞ አለ ጥርጥር የጅቡቲ ዲሞክራሲ ንጹህና ጤነኛ መሆኑንም ነው። የፕሬስ ሰዎች ከዛ እንደተሰማው ነጻ ጋዜጠኞችና ጸሐፊዎች በጅቡቲ እንደማይፈለጉና እነሱም በአሁኑ ሰዓት ችግር ላይ እንደወደቁ ለጋዜጠኞች መብት በዓለም ዙሪያ የሚሟገተው የሪፖርተር ዊዛውት ቦርደርስ ተጠሪዎች የምስክር ቃላቸውንም ሰጥተዋል። የቢቢሲ ጋዜጠኞች ተይዘው ጅቡቲን ለቀው እንዲወጡም እንደተደረገ ይኸው ድርጅት በቅርቡ ባወጣው ዘገባው ላይ አንስቶ ጅቡቲን ከሰዋል። ጋዜጠኞችን በማፈንና እንዳይሰሩ በማገድ አንድ መቶ ሰባኛውን ቦታ ይህች ትንሽ አገር እንደያዘችም አብሮ አትቶ ዘገባውን ዘግቷል። ስልጣኑን ጅቡቲ ላይ የጨበጡ ኃይሎች ጸረ ዲሞክራት ናቸው። ራሳቸው የነደፉትን ሕግ እንኳን አያከብሩትም። በምርጫም ለውጥ በአገሪቱ እንዲመጣም አይፈልጉም። አብዛኛው መራጭ ሕዝብ ሚስተር አባተ ኤኮ የተቃዋሚ ቡድኖች ተጠሪ ለጣቢያችን እንዳሉት እነሱን የሚደግፍ ነው ግን ይህን የምርጫ ውጤት ገዢዎቹ በምንም አይነት አይቀበሉትም። ትልቁ ጥያቄ የእኛን አሸናፊ ሆኖ መመረጥ ለሕዝቡ ገዢው መደብ ይፋ አድርጎ ያወጣዋል ወይስ አወጣውም የሚል ነው። ይልማ ኃይለሚካኤል ዶቸ ቬለ ራዲዮ ጣቢያ ከበርሊን ከተማ